waa ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ ምሽት የኪነ ጥበቡን ዓለም የሚመለከቱ መሰናዶዎችና የተመረጡ ሙዚቃዎችን እያፈራረቅን እንሰማለን። አስቀድመን ወደ አዲስ አበባ እናቀናለን። በዚያ የዕውቁ አሜሪካዊ ጸሐፈ ተውኔት አርዘር ሚለር ስራ የሆነው ደይዞ ፌሰልስማን ወደ አማርኛ ተተርጉሞ መቅረቡ ሰምተናል። ኬኔዲ አባተ ከአዘጋጆቹና ከከያኒያኑ ጋር ተጫውቷል። የአባወራ ጉዞ ባለፈው እሁድ የካቲት 26 በብሔራዊ ቲያትር ለመድረክ የበቃ አዲስ የትርጉም ተውኔት ነው። መቼቱን እንደ አውሮፓውያኑ አቆጣጠር የ1940ዎቿን አሜሪካ ያደረገውንና በአርተር ሚለር የተደረሰውን ዴዝ ኦፍ ኤ ሰልስማን የተሰኘ ተውኔት የአባወራ ጉዞ በሚል ርዕስ ተርጉሞ ፕሮዲውስ ያደረገው ደራሲና ተዋናይ አለማየሁ ገብረዮት ሲሆን፣ አንጋፋው ከያኒ ተክሌ ደስታ አዘጋጁ ነው። ህልማቸውና የኑሮ ጥናቸው ያልተሳካላቸው የአንድ ቤተሰብ አባላት የሆኑ አሜሪካውያንን እጣ ፋንታ የሚያስቃኘው ተውኔቱ ደመድረክ ከበቃበት ከ1949 ወዲህ የ20ኛው ምዕት ዓመት የአሜሪካ የቲያትር ምልክት ሆኖ የዘለቀ በርካታ የኪነጥበብ ሽልማቶችንም ማሸነፍ የቻለ ተወዳጅ ሥራ ነው። የተውኔቱ ዋና ገጸ ባህሪና የቤተሰቡ አባወራ ዊሊ ሎማን ለራሱ ካለው የተጋነነ ምልከታ ባለፈ ልጆቹን ከገሃዱ ዓለም ጋር ተቃርነው በራሱ ፍላጎትና ህልም ቀርጻቸው የሄደበት ርቀት የሚያስከትለው መዘዝ በቲያትሩ ይቃኛል። የተውኔቱ ተርጓሚና ፕሮዲሰር አለማየሁ ገብረ ህይወት የቲያትሩን መልእክት ያስረዳል። አባትየው ልጆቹ እንዲደርሱ የሚፈልገው መንገድ አለ፣ ግን መንገዱን የሚያሳይበት መንገድ ሳሳት መንገድ ነው እና ይሄ ቲያትሮን ላይ እንደሆነ መጨረሻ ላይ ቢፍ የሚባለው ካራክተር ወደ ራሱ መመለስ ይጀምራል። እስከ ዛሬ በሀሰት ዓለም ላይ ይኖር ነው። ከሀቁ ርቀን እውነቱን ደብቀን የትም ስለማንደርስ እውነቱን እንነጋገር ይላል እና ምንድነው መጨረሻ የሚለው ተጠያቂው አንተ ነህ አላባቱም። ለምን ከአቅሜ በላይ የውዳሴና የአድናቆት ጋጋታ እያሸከምከኝ የሌሎችን ትዕዛዝ ዝቅ ብዬ እንዳልቀበል ስላደረግከኝ ነው ይለዋል። አየህ፣ መልሶ ከሳሽ ይሆንበታል። እሱ መጨረሻ ላይ ገባው። ሪያሊቲ የት እንደሆነ ችግሩ። ምክንያቱም ሄዶ በሰዓት አንድ ዶላር ይከፍለኛል አለ። ከብት ጥበቃ አለ። እና እዛ ስራ ነው ከብት ርቢ ምንም እና ከባትራ እና ከሩንጫ ጋር ስራ ገጥ ብላሉ። ለአንድ ዶላር ብዬ ምናምን ብሎ ጥሎ ይመጣል። እዚህ ሲመጣ የተሻለ ነገር አላገኘም። ስለዚህ ምንድን ነው መስራት እስከቻል ድረስ መኖር ትችላለህ ነው። መስራት ያልቻለ ሰው መኖር አይችልም። እና ያንን ነው ትምህርት አድርገን መውሰድ አይፈልግም። ማለት እንዲ ህልም እንዲኖራቸው ያስፈልጋል። ህልማቸው ግን በእውነት ላይ የተመሰረተ እንዲ ያስፈልጋል። በእነዚህ መገጸ ባህሪያቱ አማካኝነት ህይወታቸውን እንዲቃኙበት። ኢትዮጵያ ውስጥ እንደምታውቀው ትልቁ ችግሩ ስራ አጥነት ነው። መንግስታት ትኩረታቸው ፖለቲካና ስልጣን ላይ ስለሆነ ብዙ ሊያተኩርበት አይፈልጉም እንጂ ይሄን ብትፈታ የሀገሪቱን ትልቁ ችግር ትፈታለህ። ምክንያቱም ስራ ያለው ሰው ህይወትን ይቀምሳል። ህይወትን የቀመሰ ሰው ለመኖር ይጓጓል። ስራ ያጣ ሰው ግን ለመሞት ደንታ አይኖረውም ኑሮ ያስቀለዋል እንደም መሞት ሊመርጥ ይችላል። ለዚህ ነው ድንጋይ አውሯል የሚያደርጓቸው ወጣቶች። የአባወራ ጉዞ ተውኔት የኢትዮጵያውያንን ህይወት እንደሚያንጸባርቅ የሚገልጸው የተውኔቱ አዘጋጅ አንጋፋው ከያኒ ተክሌ ደስታ የቲያትሩ ገጸ ባህርያን ህይወት ራሱና ልጆቹ የኖሩት ታሪክ እንደሆነም ለአሜሪካ ድምፅ ተናግሯል። ይሄ ድራማ ለእኛ ሀገር ራስን ያዩበት ከኢትዮጵያ ሰዎችም ወይንም ደግሞ ከሀገሬ አልፎ የሰው ልጅ ታሪክ ነው ማን ነው በራሱ የማይኮራ ባዱ ሆኖ ራሱን ኮፍሶ የማያሳይ ማን አለ ሁሉም አለኝ ነው የሚለው ግን ችግሩ ወደ ውስጥ ሲገባ ነው እና ይሄ ለእኛ ሀገር ቅርብ ነው የዋናው ገጸ ባህሪ እና የልጆቹም እኔ ያለፍኩበት ነው ምክንያቱም አባትየው እንደው ያደርገው የብዙዎቹ ችግር እኮ ስራ ሊያስክም ነው ወይም ትምህርት አልጨረስክም ነው። አዚብ ዶክተር ትሆናለህ እያለ ያስተምረዋል። እሱ ግን ግብርና ውስጥ መግባት አለበት። አባቱን ፈቃድ የሚታየው ነገር የአባቱ ፈቃድ ነው። የሚታየው ነገር አባቱ ነው። ስለዚህ የአባቱን ምኞት ለመሙላት ሊሆን የማይችለው እንትን ውስጥ ገብቶ ይማራል። ሲወጣም ደስተኛ አይደለም። አይ እኔ ልጄን ነርስ ሆና እንድትወጣ ብዙ ትግል አድርገም በእሷና በእኔ መካከል ከፍተኛ ግጭት ተፈጥረዋል። ግን አሸንፋ ሄደች። የራሷን ፍላጎት ያዘች። ሰክሰስ ነች። ያ ይቆጨኛል። ከመጀመሪያው ለምን አልደግፍኳትም? አይ ያ ያሳዝነኛል። በእውነት ነው የምልህ፣ ያ ያሳዝነኛል በጣም። ሌሎቹ በራሳቸው መንገድ ሄደው ነው ሰው የሆኑት። እኔ ንገረ እኔ በእኔ ምኞት አይደለም የሄዱት። በራሳቸው መንገድ ሄዱ። መጨረሻ ላይ ለቀኳቸው። ግን የሚያኮሩ ልጆች ወጡልኝ። አይ ይህንን መዋቅ አለበት ማህበረሰቡ። በቲያትሩ ላይ የዋና ገጸ ባህሪው ዊሊ ሎማን ሁለተኛ ልጅ የሆነውን የሃፒ ገጸ ባህሪ ተላብሶ የተወነው ሄኖክ በሪሁን ከመተወን ባለፈ በቲያትሩ ለራሴ ህይወት ትምህርት አግኝቼበታለሁ ይላል። እንግዲህ ይህን ትያትር አብዛኛው ሰው ከራሱ ህይወት ጋር የሚቆራኝ ነገር ነው ያለው እና በትክክል እኔ ይህን ቲያትር መጀመሪያ ሳነበውና ጥናትን ላረግ ለመስራት ጥናትን ሳረግ የተረዳሁት ነገር ወደ ራሴ ህይወት ነው የገባሁት። ሰው ዋናው ገጸ ባህሪ ዊሊ ሎማን ህይወቱን ስኬታማ ለማድረግ እንዲሁም የልጆቹን ህይወት ለማቃናት የሚሄድበት መንገድ እየተሳሳተ በመሆኑ ሲረዳ ራሱን ወደ ሞት ነው የተጓዙ ወደ ሞት አድርሶታል። እስከ ሞት ድረስ ያ ዲፕሬሽን፣ ያ ጭንቀት፣ ያው ሁላ እንትን ወደ ሞት አድርሶታል። እና እኔ በህይወቴ ልጆች የሁለት ልጆች አባት ነኝ እና ልጆቼን እንዴት ነው ማሳደግ ያለብኝ? በምን አይነት መንገድ ነው ህይወታቸውን እንዴት ነው መምረጥ ማለት መምረጥ ነው ወይስ በትክክል እነሱ የሚኖሩትን ደስታቸውን፣ ህይወታቸውን፣ ህልማቸውን፣ የወደፊት ስኬታቸውን መርዳት ነው የሚለውን ነገር በትክክል እንድረዳና የልጆቼን የማሳደጊያ ቅርጽ ምን ማለት መምሰል እንዳለበት ራሴ ከሌላ ከእንትንሰል ራሴን እንድመክር በትክክል መንገድ ሰጥቶኛል ብዬ አስባለሁ። ምን ማለት ነው ሻምፓኝ የኮንዶ የተውኔቱ መቼት የዛሬዋን ኢትዮጵያ የኑሮ ፈተና እንደሚያሳይም ነው ሄኖክ በሪሁን የሚገልጸው። ይሄ ደሴዙ ኤሰልስማን የሁለተኛው ዓለም ጦርነት አካባቢ የተሰራ ትያትር ነውና ስለዚህ አሜሪካኖቹ ማህበራዊ ቆሱን የሚያሳይ የታሪክ መዋቅር ነው፣ አርሰር ሚለር የጻፉ በተመሳሳይ ሁኔታ አሁን አገሪቱ የኛ ሀገር ያለችበት የማህበረሰቡ ያለበት ሁኔታ ከጦርነት መልስ ነው። ከባድ የሆነ ኢኮኖሚ ቀውስ ያለበት ጊዜ ላይ ያለ ነው እና አንድ የመንግስት ሰራተኛ በጣም ትልቁ ደሞዝ ነው አስር ሺህ ብር ትልቁ ደሞዝ ነው። አብዛኞቹ መንግስት ሰራተኞች ከዛ በታች በደሞዝ እና አሁን የቤት ኪራይል ከፍለ ለምኖር ጠባብ አፈር ቤት ያለች አይነት ውስጥ ለምኖር ሚኒመም ከአምስት ሺህ እስከ ስድስት ሺህ ብር ያስፈልጋል። አፈር ሜዳ ያለው ያሁን ቢሾ ያልሆነ ማለት ነው። እና እንደዚህ አይነት ኑሮ ነው እየተገፋ ያለው። አብዛኛው ሰው ከከተማ ከዚህ ከመሃል ከተማ ካለው ከተማ እየወጣ ወደ ዳር ከተማ ነው ያለው። እኔ ከተማ ነው ያደኩት፣ አራት ኪሎ አካባቢ ነው ያደኩት። ግን አሁን ወጥቼ አያት አካባቢ የሚባል ሰፈር ነው መኖረው፣ እና አፎርድ አታደርገውም። የመሃል ከተማው ሲጀምርም ተጠርጎ ወጥቷል። እና ይህ ህይወት በሙሉ ሰው በትክክል እኔ እንዳልኩ ህይወቴን መተውን ያህል እስኪመስለኝ ድረስ ነው የዚህ ቲያትር ጭብጥና አጠቃላይ በውስጡ የሚነገሩ መልእክቶችን ያየሁበት እና የዛ ቤተሰብ ፈተና በአብዛኛው አሁን ካለው የኢትዮጵያ ፋሚሊ የኢትዮጵያ የቤተሰብ ስትራክቸር ጋር አወቃቀር ጋር በጣም ተመሳሳይ ነው፣ ተዛማጅ ነው ያለበት ሁኔታ። ይህ ተውኔት ወደ አማርኛ ተተርጉሞ ለመድረክ እንዲበቃ በኢትዮጵያ የአሜሪካ ኤምባሲ ድጋፍ አድርጓል። ተውኔቱ ካለው ተወዳጅነትና ስነ ጽሁፋዊ ብስለት ጋር ተያይዞ በአሜሪካ የሁለተኛ ደረጃና የዩኒቨርሲቲ ስርዓተ ትምህርት ውስጥ በሥነ ጽሁፍ ዘርፍ ተካቶ ለተማሪዎች እንደሚሰጥ የገለጹት በአሜሪካ ኤምባሲ የሕዝብ ጉዳዮች ኃላፊ ሩት አን፣ ለኢትዮጵያውያን በትርጉም መቅረቡ ስላለው ፋይዳም አብራርተዋል። በሁለተኛ ደረጃ ትምህርት ቤቶች እና ዩኒቨርሲቲዎች እናነበዋለን። ቲያትር በገጸ ባህሪያት ውስጥ እየሆነ ያለውን ነገር እንድንረዳ እንዴት እንደሚያስገነዝብ የሚያሳይ ምርጥ ምሳሌ አድርገን እናጠናዋለን። ያንን በብሔራዊ ቲያትር መድረክ ላይ መመልከት ትልቅ ክብር ነው። ይህ የቲያትር ስራ በዩናይትድ ስቴትስ በሚገኙ የሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች በስፋት የሚጠናበት ምክንያት ቲያትር በገጸ ባህርያት ውስጥ እየሆነ ስላለው ነገር የሚሰጠንን ግንዛቤ የሚያሳይ ምርጥ ምሳሌ ስለሆነ ነው። እናም አቶ ተክሌና አቶ አለማየሁ የኢትዮጵያ ተመልካቾችም በዚያ ደረጃ እንዲያዩት ይህንን በአማርኛ ከማዘጋጀት አንጻር የሰሩት አስደናቂ ነው። ኤምባሲው ተውኔቱ ወደ አማርኛ ተተርጉሞ እንዲዘጋጅ ያደረገው ድጋፍ ከኢትዮጵያ ጋር የሚደረገው የባህል ልውውጥ አካል እንደሆነም ገልጸዋል። የምናካሄደው የባህል ልውውጥ ፕሮግራም በሙሉ በትብብር ወይም ከአጋሮች ጋር የሚካሄድ ነው እና ይህ ሀሳብ የተወለደው አቶ አለማየሁ ይህንን ቲያትር ወደ ኢትዮጵያ መድረክ ለማምጣት ከነበረው ሀሳብ ነው። ያንን ቅድ ስናይ ግን ተደስተናል። ይህ ምርጥ ዘመን ተሻጋሪ ስራ ነው፣ ምክንያቱም በየትኛውም ጊዜና ቦታ ያሉ ተመልካቾችን ይስባል። ዊሊ ሎማን ዋናው ገጸ ባህሪ ማለት ነው። ልጆቹ እሱ ያስቀመጠላቸውን እቅድና ህልም ማሳካት እንዳቃታቸው ሲመለከት በሚሰማው ስሜት የማያዝን ወላጅ በአለም ላይ ያለ አይመስለኝም። በ1940ዎቹ የነበረ የሽያጭ ሰራተኛ በስራ ዘመኑ ማብቂያ ላይ በመድረሱና በሙያውም የተመኘው ቦታ ላይ ባለመድረሱ የሚያልፍበት ውጣ ውረድ ወይም ትግል ማንኛችንም ልንረዳው የምንችለው ነገር ነው። የአባወራ ጉዞ ተውኔት ባለፈው እሁድ በብሔራዊ ቲያትር ሲቀርብ በርካታ የቲያትር አፍቃሪያን ታድመዋል። በቲያትሩ ላይ የዊሊ ሎውማንን ገጸ ባህሪ ተላብሶ ድንቅ የትወና ብቃቱን ያሳየው ተስፋዬ ገብረሃና የተውኔቱ ዋና ተዋናይ ሲሆን አዳነች ወልደ ገብርኤል፣ ገነት አሰፋ፣ ሄኖክ በሪሁን፣ ሱራፌል ተካ፣ ብሩክ ምናሴ እና ሚካኤል ታምሬም ከተዋንያኑ መካከል ናቸው። ተውኔቱ ከቀጣዩ ሳምንት ጀምሮ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ለሚገኙ የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤት ተማሪዎች በመድረክ እንደሚቀርብ ለአሜሪካ ድምጽ የገለጸው የተውኔቱ ተርጓሚና ፕሮዲሰር አለማየሁ ገብረዮት ከዚያ በመቀጠል ለሌሎች የኅብረተሰብ ክፍሎችም ይቀርባል ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ጣቢያው። የአሜሪካ ድምፅ በማዳመጥ ላይ ያላችሁት ደግሞ ጋቢና መዝናኛ ነው። የሙዚቃ አፍታን ወስዳለን። አሁን ሃሌሉያ ገብረ ጻድቅ ተወዳጅን ትጫወትልናለች። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በዓመቱ ውስጥ ለተመልካች ከቀረቡ ፊልሞች መካከል በኪናዊ ይዞታቸው ከፍ ያሉት ተመርጠው የሚሸለሙበት የዩናይትድ ስቴትሱ አካዴሚ አዋርድስ ኦስካር በነገ ዕለት ይደረጋል ተብሎ ይጠበቃል። ወደ ሀያ በሚጠጉ ዘርፎች ከሚፎካከሩት ፊልሞች መካከል በአጭር ፊልም ዘርፍ እጭ የሆነው ዘ ሬድ ሱትኬዝ ቀዩ ሻንጣ የተሰኘ ፊልም ይገኝበታል። ለየት ስላለው ፊልም የደነገረመው ትነግረናለች። የ16 ዓመቷ ልጃገረድ ከዚህ ቀደም የማታውቀውን ሰው ለማግባት ከኢራን ተነስታ ሉክዘምበርግ አየር ማረፊያ ያላትን ሁሉ በቀይ አነስተኛ ሻንጣ እንደቋጠረች ደርሳለች። በሚደንቅ ሁኔታም የድሮ ህይወቷን ስርዓቶች በመጠል ጭንቅላቷን የሸፈነችበትን ሂጃቧን ስታወልቅ በፊልሙ ላይ ይታያል። የፊልሙ ዳይሬክተር ሳይረስ ነሽቫድ ፊልሙ ሂጃብ ማድረግን የሚቃወም ሳይሆን በአንጻሩ ለወንዶች ሴቶች በሚለብሱትና አንዳንዴም በሚያገቡት ላይ ለመወሰን መብት የሚያጎናጽፈውን የማህበረሰብ ወግ ለመቃወም ነው ይላል። ይህ ማለት ሴቷ ምንም አይነት መብት የላትም፣ እናም ወንዶች ኃይለኞች ናቸው ማለት ነው። በፊልሙ ላይ ልጅቷ በአየር መንገዱ ጣቢያ ውስጥ ሆና ብቻዋን ስትጠፋና ስትፈራ የሚታይ ሲሆን ሊያገባት የታጨው ግለሰብም እጮኛውን ሲፈልግ ይታያል። ለእሷ እስር ቤት ነው፣ የውስጥ እስር ቤት። ስለዚህ ትልቅና በሰፊው አጉልቶ የሚያሳይ ሌንስ ተጠቀምኩ። ቦታው ትልቅ መሆኑን ባሳየን ቁጥር የእሷ ብቸኝነት ጎልቶ ይሰማናል። ወጣቷ የፊልም ባለሙያ አፍሪካ የዘር ግንድ ያላት ፈረንሳዊት ናት። ይሁን እንጂ በሁሉም ስፍራ የሚገኙ ወጣት ሴቶች ተመሳሳይ ጥያቄን ያነሳሉ ትላለች። ነፃነቴን እንዴት ላገኘው እችላለሁ? በተለይ ደግሞ ሴቶችን ከሚጨቁን አምባገነናዊ አገዛዝ ስትመጣ፣ ምርጫዬን የማደርገው ይሄኔ ነው። ያ ነው የፊልሙ ጭብጥ ያንን ምርጫ ነው መጨረሻ ላይ የምወስደው። ትውልደ ኢራናዊው ዳይሬክተር ፊልሙ ቀረጻ የጀመረው የኢራን መንግስት በሴት ተቃዋሚዎች ላይ ያደረሰው ጭካኔ የተሞላባቸው ጥቃቶች በዓለም ዙሪያ የፊት ገጽ ዜና ከመሆናቸው በፊት ነው ይላል። ፊልሙን እየሰራን ሳለ ይሄ ነገር በኢራን ቀስ በቀስ እየተከሰተ ነበር። ስለዚህም ሰዎች ወደ እኔ እየመጡ ይሄ እንደሚሆን እንዴታወቅ ይሉኝ ነበር እናም እኔ ማለት የምፈልገው ይሄ ነገር ለእናንተ አዲስ ነው፣ እኛ ግን እናውቀው ነበር ነው። የፊልሙ ተዋናይትም ፊልሙ ከእውነተኛ ክስተቶች አኳያ ሲታይ ይበልጥ ትርጉም ይሰጣል ትላለች። አዎ እኛ የሰማ ነው ፊልሙ ከተሰራ ከሁለት ዓመት በኋላ ነው። እናም የፊልሙ መኖር በመጨረሻ ለእኔ ለእኛ ይበልጡን አስፈላጊ ሆኗል። እንደሚመስለኝ ፊልሙ በዚህ ወቅት መኖሩ እጅግ አስፈላጊ ነው፣ ምክንያቱም በአቋምህ ምክንያት መሞት በጣም አስቀያሚ ነው። አሁን ታዲያ የፊልሙ ተዋናይት እና መላው ሆሊውድ የፊታችን መጋቢት ሶስት ቀዩ ሻንጣ ከሌሎች በምርጥ በድርጊት የተሞሉ የፊልም ዘርፎች ከታጩ አራት ፊልሞች ጋር ኦስካርን ያሸንፉ እንደሆነ እየተጠባበቁ ነው። ኤደን፣ እናመሰግናለን። ዘንድሮ ላይ በምርጥ የፊልም ማጀቢያ ሙዚቃነት እጩ ከሆኑት መካከል አንዱን በመቀጠል እንሰማለን። የሙዚቃው መጠሪያ ናቱ ናቱ ይሰኛል። አርአርአር የተሰኘው የህንድ ፊልም ማጀቢያ ነው። నా పాట చూడు నా పాట చూడు నా పాట సూడ నాటు నాకు నాకు నాకు నాటు నాటు నాటు ከጋቢና ቪኦኤ ጋር ስለሆናችሁ በእጅጉ እናመሰግናለን። ትውልድ የኢትዮጵያን ሕፃናት ከሰሞኑ ያድዋ ድልን በዩናይትድ ስቴትስ ዘክረዋል። እሱን የተመለከተውን መሰናዶ ደግሞ በመቀጠል እናሰማችኋለን። በአብዛኛው ዩናይትድ ስቴትስ ተወልደ ያደጉት እኒህ ሕፃናት የኢትዮጵያን የድል ታሪክ ለመዘከር ከመድረኩ ተሰይመዋል። የቋንቋና የባህል ልዩነቱ ተግዳሮት የሆኑባቸው ይሆን? መጋረጃው ተገልጦ ትርኢቱ በጀመረ ሀፍታ የሕፃናቱ ብቃት ለቀደመው ጥያቄ መልስ የሰጠ ይመስላል። የምንገኘው የመዲና አጎራባሽ በሆነው የቨርጂኒያ ግዛት ውስጥ በሚገኘው አቡጌዳ የቋንቋና የባህል ተቋም ባዘጋጀው ልዩ የአድዋ ድል የመታሰቢያ በዓል ላይ ነው። እንደ ተቋሙ ኃላፊ መስታወት ፈለቀ ገለጻ ተቋሙ የዛሬው ትርኢት ተሳታፊዎችን ጨምሮ በርካታ ትውልደ ኢትዮጵያውያን ከቋንቋና ባህላቸው ጋር እንዲቀራረቡ ማድረግ ከጀመረ ሰነባብተዋል። አቡጌዳ የቋንቋና የባህል ተቋም በውጭ ዓለም በተለይም በዚህ በአሜሪካ ሀገር የሚያድጉ ኢትዮጵያ ሕጻናት चाची आंटी माच ना चो ቋንቋና ባህልን ለቀጣይ ትውልድ ለማስተላለፍ የያዘው እንቅስቃሴ አካል በሆነው ልዩ የአድዋ ድል መታሰቢያ ዝግጅት ላይ ሕፃናትና ታዳጊዎች ፉከራ፣ ቀረርቱ፣ ድሉን የሚዘክሩ መዝሙሮችና ግጥሞችን ከማቅረባቸው በተጨማሪ አጭር ተውኔትም አቅርበዋል። በዕለቱ ብሩሽና ቀለም በማገናኘት የአድዋ ድልና የኢትዮጵያን ጀግኖች የዘከሩ ሕፃናትና ታዳጊዎች የስዕል አውደ ርዕይም ቀርቧል። ትንንሾቹ ሰዓሊያንና መምህራቸው ፍቱን ጌታቸው ስራቸውን ያስጎበኙናል። እዚህ ጋ የእኔ ስዕል ነው እና ተራራ ነው እና እዚህ ጋ ሰውቶ ያለው he he's going to war and now he's walking to battle yani simq alamelek sama ateno and hit so so uh ya adwan tarik and michael's full squad uh दिशा बाबा का याद लो नीला የሀገሬ ቀለሞች ናቸው። ከለሪንግ ቡክ እንዲሰሩ በማሰብ ታሪክ፣ ባህል እና ፊደል የሚል ከለሪንግ ቡክ ነው የምናየው። ለምሳሌ ባህል የምንለው እንዴት ነው ልጆች ኢትዮጵያ ውስጥ እየተሸከሙ የሚሄዱት የሚለው ነው፣ ድስት ሲሰሩ፣ እርሻ ሲያርሱ ነው። ታሪክ የሚለው ደግሞ እዚህ ጋ እንደምናየው እኔ ቴጌጥ አይቱ በከለሪንግ ቡክ እየሰሩ በዛው ታሪካቸውን እንዲያውቁ ነው ያሰብ ነው። እና ሁሉም የኢትዮጵያ ታሪክ ነው። የተቋሙን እንቅስቃሴዎች በቅርበት የሚደግፈው የወላጆች ኮሚቴ ይህን መሰሉ ዝግጅት እውን እንዲሆን ያደረገው አስተዋጽኦ በዕለቱ ተወስተዋል። በማስተባበር ስራ ላይ ካገኘናቸው ወላጆች መካከል የተወሰኑት ልጆቻቸው ወደ ተቋሙ በመምጣታቸው አትርፈዋል ያሉትን አጋርተውናል። እኔ ስሜ ህይወት ይባላል። ሶስት ልጆች አሉኝ። የመጀመሪያ ልጄ ሴት ነች፣ አዶን በእምነት ትባላለች። ሁለተኛው ካሌብ፣ ሶስተኛው ደሞ ጆሴፍ በእምነት ይባላል። በመጀመሪያ ሀገራቸውንና ባህላቸውን የሚያውቁ ልጆች ለማ ለማሳደግ ስለምንፈልግ ለዛን ነው ያስገባ ነው። ይሄ ሶስተኛ አመታችን ነው። አድዋንም ስናከብር ልጆቹ ሶስተኛ አመታቸው ነው። ሞርስ ለኢትዮጵያ ባህል ቋንቋ ይጽፋሉ፣ አሁን ይናገራሉ። ዮናስ ስ ይባላለው። እዚህ ያሉኝ ልጆች ሶስት ናቸው። ታላቋ ልጄ ሊያና ነው ስሟ። ሁለተኛ ልጄ ኤባ ነው። ከዛ ደግሞ ካይላ የምትባል አነስ ያለች ልጅ አለችን። ልጆቻችን አቦጊዳ ተቋም ከገቡ በኋላ ብዙ ነገር ቀስመዋል። ቋንቋ የመጀመሪያው ነው። ባህላቸውን በደንብ ይለያሉ። አሁን ሌላው ደግሞ በጣም ደስ የሚለው ከአቦጊዳ ልጆች ራሳቸውን የሚመስሉ ከሀገራቸው ልጆች ጋር የሚያሳልፉበት ና ቋንቋውንም እራሱ ቤት በኛው ስናስተምር ወጥተን ከማን ጋ ነው የምንናገረው የሚባለው ጥያቄ አለ። ያንን የሚመልስ ተቋም ሆኖልናል ና በጣም በደስታ ነው ልጆቻችን ሁሌ ትምህርት ቤት የሚመጡት ፕሮግራሙንም አብረው የሚወስዱት በደስታ ነው እና ከሶስት ዓመት ከግማሽ በላይ እያስተማርናቸው ነው በጣም እንደሚቀጥል ተስፋ የምናደርገው እና በጣም ደስ በሚል ሁኔታ ነው ልጆች እየተማሩ ያሉት። በተመሰረተ በጥቂት ዓመታት ውስጥ አርአያ የሚሆን ማኅበራዊ ፋይዳ እየተወጣ እንደሚገኝ የተነገረለት ተቋም ዕድሜው ረዝም አስተዋጽኦ የሚሰፋ ዘንድ የትውልደ ኢትዮጵያን ማህበረሰብ ድጋፍ እንደሚያሻ ያስታወሱት ደግሞ ገዙ ካላ የተባሉት የወላጅ ኮሚቴ አባል ናቸው። የተለያዩ ሰዎች ኢኒሽቲቭን ወስደው የተለያዩ ተቋማት እንዳቦጊዳ አይነት ያቋቁማሉ። ግን አላማው ከተወሰኑ ግሩፕ ወይም ከአንድ ሰው በላይ ነው። ስለዚህ እያንዳንዱ ወላጅ ፓርቲሲፔት ማድረግ አለበት። ልጆቹም ደግሞ በዚህ በሌላ ሰው አገር ተወልደ የሚሆኑ ልጆች የራሳቸውን ቋንቋ፣ ባህል ከልቸር እሱን በሙሉ ይዘው እንዲያድጉ ወላጅ ወላጆች ፓርቲሲፔሽን በጣም በጣም ከፍተኛ መሆን መቻል አለበት ብዬ አስባለሁ። እዝናት እንደ ተወሰኑ ሰዎች ተቋም መታየት የለበትም። የኮሚኒቲ ተቋም ነው ተደርጎ መወሰድ መቻል አለበት። በዚህ ዝግጅት ላይ የታሪክ አዋቂዎችና የኪነ ጥበብ ሰዎችን ጨምሮ የክብር እንግዶች ተገኝተዋል። የተቋሙን ጅምርም አወድሰዋል፣ ታሪክ ቀመስ ምልከታቸውንም አጋርተዋል። ወደ መቶ የሚጠጉ ተማሪዎችን የሚያስተምረው ተቋም በአሜሪካ ምድር የመጀመሪያው የኢትዮጵያውያን ትምህርት ቤት መሆኑንም ሰምተናል። ለአሜሪካ ድምፅ፣ ሀብታሙ ስዩም ዋሽንግተን ዲሲ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርን። የሳምንት ሰው ይበለን። መልካም ምሽት ይሁንላችሁ። I'm learning, and I'm and i will not you so. we